ትንቢተ ኢሳይያስ ምዕራፍ ስልሳ ስድስት። እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መርገጫ ናት። የምትሠሩልኝ ቤት ምን ዓይነት ነው? የማርፍበትስ ስፍራ ምንድር ነው? እነዚህን ሁሉ እጄ ሠርታለችና እነዚህ ሁሉ የእኔ ናቸው፣ ይላል እግዚአብሔር። ነገር ግን ወደዚህ ወደ ትሑት መንፈሱ፣ ወደ ተሰበረ፣ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ። በሬን የሚያርድልኝ ሰውን እንደሚገድል ነው። ጠቦትንም የሚሠዋ የውሻውን አንገት እንደሚሰብር ነው። የእህልን ቁርባን የሚያቀርብ የእሪያን ደም እንደሚያቀርብ ነው። ዕጣንን የሚያጥን ጣዖትን እንደሚባርክ ነው። እነዚህ የገዛ መንገዳቸውን መረጡ፣ ነፍሳቸውን በርኩሰታቸው ደስ ይላታል። እኔ ደግሞ የተሳለቀባቸውን እመርጣለሁ፣ የፈሩትንም ነገር አመጣባቸዋለሁ። በፊቴ የክፉ ነገርን አደረጉ ያልወደድሁትንም መረጡ እንጂ በጠራሁ ጊዜ አልመለሱልኝምና በተናገርሁም ጊዜ አልሰሙኝምና። በቃሉ የምትንቀጠቀጡ ሆይ የእግዚአብሔርን ቃል ስሙ። የጠሏችሁ፣ ስለ ስሜም የሚያባረሯችሁ ወንድሞቻችሁ ደስታችሁን እናይ ዘንድ እግዚአብሔር ይክበር ብለዋል። ነገር ግን ያፍራሉ። የጩኸት ድምፅ ከከተማ ድምፅም ከመቅደስ በጠላቶቹ ላይ ፍዳን የሚያመጣ የእግዚአብሔር ድምፅ ተሰምተዋል። ሳታምጥ ወለደች ምጥም ሳያገኛት ወንድ ልጅን ወለደች። ከቶ እንዲህ ያለ ነገር ማን ሰምተዋል። እንዲህስ ያለ ነገር ማን አይተዋል። በውኑ አገር በአንድ ቀን ታመጣለችን? ወይስ በአንድ ጊዜ ሕዝብ ይወለዳልን? ጽዮን እንዳማጠች ወዲያው ልጆቿን ወልዳለችና በውኑ ወደ መውለድ የማደርስ እኔ አላስወልድምን ይላል እግዚአብሔር። የማስወልድስ ማኅፀንን እኔ እዘጋለሁን? ይላል አምላክሽ። እናንተ የምትወዷት ሁሉ ከኢየሩሳሌም ጋር ሐሤትን አድርጉ፣ ስለ እርሷም ደስ ይበላችሁ። እናንተም የምታለቅሱላት ሁሉ ከእርሷ ጋር በደስታ ሐሤትን አድርጉ። ትጠቡ ዘንድ ከማጽናናትዋም ጡት ትጠግቡ ዘንድ እጅግ ጠጥታችሁ በክብሯ ሙላት ደስ ይላችሁ ዘንድ እግዚአብሔር እንዲህ ይላልና እነሆ ሰላምን እንደ ወንዝ የአሕዛብንም ክብር እንደሚጐርፍ ፈሳሽ እመልስላታለሁ። ከዚያም ትጠባላችሁ፣ በጫንቃ ላይ ይሸከሟችኋል፣ በጉልበትም ላይ እያስቀመጡ ያቀማጥሏችኋል። እናንተ ልጇን እንደምታጽናና እንዲሁ አጽናናችኋለሁ፣ በኢየሩሳሌምም ውስጥ ትጽናናላችሁ። ታያላችሁ፣ ልባችሁም ሐሤት ታደርጋለች። አጥንታችሁም እንደ ለምለም ሣር ትበቅላለች። የእግዚአብሔር እጅ ለሚፈሩት ትታወቃለች፣ በጠላቶቹም ላይ ይቈጣል። እነሆ እግዚአብሔር መዓቱን በቍጣ ዘለፋውንም በእሳት ነበልባል ይመልስ ዘንድ ከእሳት ጋር ይመጣል፣ ሰረገሎቹም እንደ ዐውሎ ነፋስ ይሆናሉ። እግዚአብሔርም በሥጋ ለባሽ ሁሉ ላይ በእሳትና በሰይፉ ይፈርዳል፣ በእግዚአብሔርም ተወግተው የሞቱት ይበዛሉ በመካከላቸው ያለውን አንዱን ተከትለው ወደ ገነቱ ይገቡ ዘንድ ሰውነታቸውን የሚቀድሱና የሚያነጹ የእሪያንም ሥጋ አጸያፊ ነገርንም አይጥን የሚበሉ በአንድነት ይጠፋሉ፣ ይላል እግዚአብሔር። ሥራቸውንና ሐሳባቸውን አውቄአለሁና አሕዛብና ልሳናትን ሁሉ የምሰበስብበት ጊዜ ይደርሳል። እነርሱም ይመጣሉ፣ ክብሬንም ያያሉ። በመካከላቸውም ምልክት አደርጋለሁ ከእነርሱም የዳኑትን ዝናዬን ወዳልሰሙ ክብሬንም ወዳላዩ ወደ አሕዛብ፣ ወደ ተርሴስ፣ ወደ ፉጥ፣ ወደ ሉድ፣ ወደ ሞሳህ፣ ወደ ቶቤል፣ ወደ ያዋን፣ በሩቅ ወዳሉ ደሴቶች እልካቸዋለሁ። በአሕዛብም መካከል ክብሬንም ይናገራሉ። የእስራኤል ልጆች ቁርባናቸውን በጥሩ ዕቃ አድርገው ወደ እግዚአብሔር ቤት እንደሚያመጡ እንዲሁ ለእግዚአብሔር ቁርባን ይሆን ዘንድ ወንድሞቻችሁን ሁሉ በፈረሶችና በሰረገሎች በአልጋዎችና በበቅሎች በጠያር ግመሎች ላይ አድርገው ከአሕዛብ ሁሉ ወደ ተቀደሰው ተራራዬ ወደ ኢየሩሳሌም ያመጧቸዋል ይላል እግዚአብሔር። ካህናትና ሌዋውያን እንዲሆኑ ከእነርሱ እወስዳለሁ ይላል እግዚአብሔር። እኔ የምሠራቸው አዲስ ሰማይና አዲስ ምድር ከፊቴ ጸንተው እንደሚኖሩ እንዲሁ ዘራችሁና ስማችሁ ጸንተው ይኖራሉ ይላል እግዚአብሔር። እንዲህ ይሆናል። በየመባቻውና በየሰንበቱ ሥጋ ለባሽ ሁሉ በፊቴ ይሰግድ ዘንድ ዘወትር ይመጣል፣ ይላል እግዚአብሔር። ወጥተውም በእኔ ያመፁብኝን ሰዎች ሬሳቸውን ያያሉ። ትላቸው አይሞትምና፣ እሳታቸውም አይጠፋምና፣ ለሥጋ ለባሽም ሁሉ አስጸያፊ ነገር ይሆናሉ።